ጠቅላይ ሚኒስትር አብይ አህመድ ገበታ ለሀገር የተሰኘው አዲስ ፕሮጀክት መጀመር በመጪዎቹ ሰላሳ አመታት አገሪቱን በአፍሪካ ህጉር በኃያልነት ከሚጠሩት የመጀመሪያዎቹ ሁለት ሀገሮች አንዷ እንድትሆን እንደሚሰራም ተናገሩ። ለኢትዮጵያውያንም ጥሪ ያቀረቡ ይለናል መለስካቸው አምሃ ከአዲስ አበባ ባጠናቀረው ዘገባ። ጠቅላይ ሚኒስትሩ ትናንት ረፋዱ ላይ በጽህፈት ቤታቸው የሚገኝ አንድ ሰፊ አዳራሽ ጥቂት ወጣት ከፍተኛ የስራ ኃላፊዎች ያሏቸውን ሰብስበው የዕለቱን ስብሰባ ዓላማ መዘርዘር ጀምረዋል። አምና በዚሁ ተመሳሳይ የዓመቱ ክፋይ ገበታ ለሸገር ብለው ከእነዚሁ የስራ ኃላፊዎች ጋር የወሰኑትን አስታውሰዋል። እንደተባለውም በሸገር ፕሮጀክት በአንድ ዓመት ጊዜ ውስጥ የተከናወነውን ሥራ ቆጥረው ዘርዝረዋል። የእንጦቶ መናፈሻ፣ የሸገር መናፈሻ፣ የአንድነት ፓርክ፣ በፍጥነት ስራ እየተከናወኑ ያሉትን የመስቀል አደባባይ ስራ፣ የቦሌ ዓለም አቀፍ አውሮፕላን ማረፊያ እድሳትና የመሳሰሉትን አመልክተዋል። የዛሬው ደግሞ ከአዲስ አበባ ወጥቶ ለመላው ኢትዮጵያ የመጀመሪያው ተመሳሳይ ፕሮጀክት መሆኑ ነው። አሁን የተሰባሰብንበት ዋናው ዓላማ አምና በዚህ ጊዜ ገበታ ለሸገር ብለን ሀብት ሰብስበን ውጤታማ ስራዎች መስራት ስለቻል ዘንድሮ ገበታ ለሀገር ኦፊሻሊ ኮሚቴው ስራው የሚጀምርበት ቀን ዛሬ ይሆናል። የገበታ ለሀገር ዋነኛ ዓላማ የተለያዩ ባለድርሻ አካላት እውቀታቸውን ገንዘባቸውንና ጉልበታቸውን አዋጥተው ከአዲስ አበባ አሻገር በክልል ከተሞች ለቱሪስት መስህብ የሚሆን የስራ እድል የሚፈጥር የኖሮዚያችን የሚያዘምን፣ የሚያሻሽል አዳዲስ ስራዎች መስራት ይቻላል። ዶክተር አብይ አህመድ በዚህ ንግራቸው ኢትዮጵያን ማልማት የሚቻለው መንግስት በየዓመቱ በሚመደበው በጀትና በመንግስት ሥራ ብቻ እንደማይሆን በአጽነት ገልጸዋል። የዜጎች ኢትዮጵያውያን ቀጥተኛ ተሳትፎ የኢትዮጵያ ወዳጆች ድርሻ ከፍ ያለ ስፍራ አለው ይላሉ። በመንግስት በጀት በተለመደው የመንግስት አሰራር ብቻ ኢትዮጵያ መቀየር አይቻልም። የመንግስት በጀት እንደተጠበቀ ሆኖ ያንን በጀት ሳንነካ ተጨማሪ ጊዜ ተጨማሪ ጉልበት ተጨማሪ ሀብት በማፍሰስ ህዝባችንን በማስተባበር በጀቱ የማይሸፍናቸውን አዳዲስ ስራዎች በመስራት የምንማርበት እኛ የምንቀየርበት አካባቢ የምንቀየርበት ሀገር እንደሚቀየር እንደሚለወጥ የምናሳይበት ብዙ ወጣቶች ለመፍጠር የሚነቃቁበትን አውድ መፍጠር ይቻላል። በገበታ ለሀገር የተለያዩ የገቢ ማሰባሰቢያ ዘዴዎችን በመጠቀም እስከ ሶስት ቢሊዮን ብር ለማግኘት እቅድ እንዳለ የገለጹት ጠቅላይ ሚኒስትር ከዚህ ከፍ ያለውን አጋር አባላት ሊያበረክቱ እንደሚችሉ ካለው ተመክሮ ያላቸውን ጠንካራ ተስፋ ገልጸዋል። አክለውም በዚህ ፕሮጀክት ለማልማት በእቅድ የተያዙትን ሶስቱን ስፍራዎች ይፋ አድርገዋል። በሶስት ክልሎች አንዳንድ ስፍራ ተመርጠዋል። አንደኛው ጎርጎራ ነው። ጎርጎራ በጣና ሐይቅ የሚገኝ እጅግ ውብ የሆነ ቦታ ጎንደርና ባህር ዳርን የሚያማክል ጎርጎራን በተወሰነ ደረጃ በማዘመን ወደ ጎንደር ወደ ባህር ዳር የሚሄዱ ቱሪስቶች ተጨማሪ ማረፊያ እንዲኖራቸው የሚያስችል ጣናን ከጥቃት ለመከላከል የሚፈልጉ ኃይሎችም በርቀት ሳይሆን በቅርበት የጣናን አጠቃላይ ስፋት እና ሁኔታ ለመገንዘብ እድል የሚያገኙበት ተመራማሪዎች ለመመራመር የሚያርፉ ሰዎች ለማረፍ የሚጽፉ ሰዎች ለመጽሐፍ አሳቢያን ለማሰብ ምቹ የሆነ ከባቢ መፍጠር የሚያስችል በተፈጥሮ የተሰጠን አሁን የሰዎችን ተጨማሪ ጥረት የሚጠይቅ ቦታ ነው። ጎርጎራ አፈጣጠሩ በራሱ እጅግ ሳቢ የሆነ በተፈጥሮ ሁሉ ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ሕዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። የሁለተኛ የልማት ስፍራ ኢላማ ወደ ኦሮሚያ ክልል ይወስደናል። በአካባቢው ብዙ የልማት እንቅስቃሴ ስለማይታይ በዚህ ውጥን ይህን መስበር ይቻላል ያሉ ጠቅላይ ሚኒስትሩ ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሀይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮው እንዲያሻሽል እድል የሚሰጥ የተሰጡንን ጸጋዎች የማየት እና የማበልፀግ አቅማችንም ልምምዱን ከፍ የሚያደርግ በአምቦና በወሊሶ መካከል ያለ ቦታ ሆኖ ብዙም በልማት ለውጥ ካላመጡ የሀገራችን ከባቢዎች አንዱ በመሆኑ ይሄን እንደ ኢንትሪ ፖይንት ወስድን ብንሰራ አምቦንም ወሊሶንም አካባቢውን በጥቅሉ ለማንሳት እድል የሚሰጥ ስለሆነ እጅግ ማራኪም ቦታ በመሆኑ እዚጋ ኢንቨስት የምናደርገው ማንኛውም ነገር ለሀገራችን በብዙ መልኩ የሚጠቅም ስለሆነ ሁለተኛው ምርጫችን ወንጪ ሆኗል። ወደ ደቡብ ክልል ደግሞ ወረድ ብለው የኮይሻ ፕሮጀክትን ይጠቅሳሉ። ኮይሻ በኮንታ ወረዳ የሚገኝ ወላይታን፣ ዳውሮን ከፕሮጀክት አንጻር ደግሞ ጊቤ ሶስትን እና የኮይሻን ፕሮጀክት አስተሳስሮ የያዘ ቦታ ነው። በተፈጥሮ በጣም የበለጸገ በዚያው ስፍራ እጅግ ትልቅ የሚባል ናሽናል ፓርክ ያለው ተራራማ እንዲሁም በግድቡ የሚገኝ ውሃ የኦሞን ተፋሰስ የያዘ በርካታ ዞኖችን ይዞ ለመነሳት የሚያስችል ኮይሻ ጀምረን ወደ ታች ኦሞን ተከትለን እስከ ጂንካ ድረስ ባለው ሰፋፊ ልማቶች ማካሄድ የሚያስችል አካባቢውን ሰብሰብ አድርጎ የሚያነሳ የኑሮ ዜን የሚያሻሽል እና በተፈጥሮ ያለን ጸጋዎች ለመጠቀም እድል የሚሰጥ ቦታ ነው። የገበታ ለሀገር ፕሮጀክት የመነሻውና በጣም ትንሹ ክፍል ነው ሲሉ ጠቅላይ ሚኒስትር አብይ ያክላሉ። አሁን ባለው ውሱን ሀብት፣ ውሱን ማስፈጸም አቅም ለጊዜው የሚቻለው ይሄ ብቻ ስለሆነ እንጂ አክሱም፣ ጎንደር፣ ሶፍመር፣ ላሊበላና ከፋ ለቁጥር የሚታክቱ ሌሎችም የልማት ማዕከሎች እንደሚቀጥሉ አመልክተዋል። የዚህ ሁሉም ማጠንጠኛና ሚንሾት የሀገሪቱ ፕሮጀክት ማለትም የሀገሪቱ እጅግ ከፍ ያለ በጣም አስቸጋሪ ፕሮጀክት ነው ያሉትንም እንዲህ ገልጸውታል። በሀያ አምሳ የዛሬ ሰላሳ ዓመት ኢትዮጵያ በአፍሪካ ውስጥ ካሉ ሁለት ሀያላን ሀገራት፣ በኢኮኖሚውም በወታደራዊም፣ በዲፕሎማሲውም ሁለት ሀያላን ሀገራት አንዷ መሆን አለባት ነው በዓለም ስማቸው ከሚጠራ ከሀያ ያነሱ ሀገሮች አንዷ መሆን አለባት። እንችላለን። 30 ዓመት ቻይናን ቀይሯል። 30 ዓመት ኮሪያን ቀይሯል። 30 ዓመት ጃፓን ቀይሯል። እኛ መቀየር ስለምንችል በ2050 በፈረንጆች፣ የዛሬ 30 ዓመት ቢያንስ በአፍሪካ ሁለት ሀያል ሲጠሩ አንዷ ሀገር መሆን አለባት። ለዚህ ዘዝርቅር ተዘጋጅቷል። በየጊዜው እየተነተን ምንሄድበት ጉዳይ ቢሆንም ይህንን ቪዥን ማሳካት አለብን። የዛሬ አስር ዓመት በ2030 በአፍሪካ ውስጥ ካሉ ከአምስት ጠንካራ ኢኮኖሚ ካላቸው ደህንነትን ከተዋጉ ራሳቸውን ለመለወጥ ብቃት ካላቸው ሀገሮች አንዷ ኢትዮጵያ መሆን አለባት። ይሄን ማሳካት አለብን። ይሄ የሚሳካው በጀመረው መንገድ ነው። በመጨረሻም በዕለቱ የተሰበሰበ በይ ኮሚቴ ለሶስት ተከፍሎ ሶስቱን ፕሮጀክቶች እንደሚመራ ገልጸው በየጊዜው ይህ ጠቅላል ተብሎ የተገለጸ እቅድ እንደሚዘረዘር ተናግረዋል። መለስካቸው አመሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ